ይህ የአሜሪካ ድምፅ ነው። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 4 2016 ዓ ም ዝግጅታችን አሁን ጀመረ። ወደ 8.3 ሚሊዮን ህጻናትና ልጆች በኢትዮጵያ ውስጥ በአሁኑ ወቅት በ2024 ከትምህርት ገበታ ውጭ ናቸው። ይሄ እጅግ በጣም ትልቅ ቁጥር ነው። ከአንዳንድ አገሮች የህዝብ ብዛት የሚበልጥ ቁጥር ነው። በዚሁ ወቅት 9100 የሚጠጉ ትምህርት ቤቶች ሙሉ በሙሉ ወይም በከፊል በግጭቶች ምክንያት የተጎዱ ናቸው። አሁንም በተለያዩ ምክንያቶች ወደ 5430 ትምህርት ቤቶች ዝግ ናቸው። ኢትዮጵያ ውስጥ የሰማችኋቸው ዶክተር አለባቸው ከሚሶ ይባላሉ። በአሁኑ ጊዜ በአዲስ አበባ ዩኒቨርሲቲ የተነጻጻሪ ትምህርትና ፖሊሲ ጥናት ማዕከል ተባባሪ ፕሮፌሰር ሲሆኑ ሀገራዊ የትምህርት ፖሊሲዎች ስደተኛና የተፈናቀሉ ህጻናትን አካታች በሚሆንበት መንገድ ላይ የሚያተኩሩ ጥናትና ምርምርን አድርገዋል። ግጭትና መፈናቀል በትምህርት ዘርፍ ላይ ስላለው ጫና በሚያተኩረው የምሽቱ ውይይታችን ሙሉ ሀሳባቸው ይደመጣል። ሳምንታዊ የሙዚቃ ቃና ዝግጅታችንም እንደተለመደው በኋላ ላይ የተመረጡ ሙዚቃዎችን ይዞ ወደ እናንተ ይደርሳል። ጤና ይስጥልኝ። እንደምን አምሽታችኋ የተከበራችሁ አድማጮቻችን። ፕሮግራሙ በመምራት አብሬያችሁ የማመሸው አስመማየኖ ነኝ። የስቱዲዮ ቅንብሩን የሚመራልን ንጉሱ ታምሬ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ዩኒስ ዶት ኮም በቀጣይ የተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን ቆዩ። አሁን ሰዓቱ የዋና ዋና የዓለም ዜና ነው። ጤና ይስጥልን አድማጮች እንደምናመሻችሁ የምሽቱን ዋና ዋና የአለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንትና የህወሀት ምክትል ሊቀመንበር አቶ ጌታቸው ረዳ የኢትዮጵያ ብሔራዊ ምርጫ ቦርድ ለህዝባዊ ወያኔ ሀርነት ትግራይ ወይም ህወሀት ትላንት በልዩ ሁኔታ የሰጠው ህጋዊ ሰውነት ማረጋገጫ በተጭበረበረ ሰነድ ላይ ተመስርቶ መሆኑን ገልጸው ለምርጫ ቦርድ አቤቱታ አቀረቡ ህወሀት በበኩሉ ማምሻውን ባወጣው መግለጫ ምርጫ ቦርድ የሰጠው ውሳኔ ፓርቲው ካቀረበው ጥያቄ ጋር የማይገናኝና ድርጅቱ ህጋዊ ሰውነቱ እንዲመለስለት ላቀረበው ጥያቄ መልስ የማይሰጥ በመሆኑ እንዳልተቀበለው አስታውቋል። በጉዳዩ ላይ ከምርጫ ቦርድ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሙልጌታ ጽብሐ አጭር ዘገባ አለው። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳም ለኢትዮጵያ ብሔራዊ ምርጫ ቦርድ በጻፉት የተባለው በክልሉ ቴሌቪዥን ጣቢያ ድረ ገጽ ላይ በሰፈረው ደብዳቤ የኢትዮጵያ ብሔራዊ ምርጫ ቦርድ ለህዝባዊ ወያነ ሓርነት ትግራይ ህወሀት በልዩ ሁኔታ የሰጠው የህጋዊ ሰውነት ማረጋገጫ በተጭበረበረ ሰነድ ላይ የተመሰረተ መሆኑን በመግለጽ አቤቱታ አሰምተዋል። በትግራይ ክልል በተጀመረውና ወደ ሰሜን ኢትዮጵያ በተስፋፋው ጦርነት ምክንያት ከፌዴራል መንግስቱ ጋር ግጭት ውስጥ ገብቶ የነበረው ህወሓት በህዝብ ተወካዮች ምክር ቤት አሸባሪ በሚል ተፈርጆ ነበር። ይህንንም ተከትሎ ምርጫ ቦርድ የፓርቲው ህጋዊ ሰውነት ሰርዙት ቆይቷል። ጦርነቱ በሰላም በፕሪቶሪያ ስምምነት ከተቋጨ በኋላ ህወሀት ዳግም ህጋዊ ሰውነቱ እንዲመለስለት በተለያዩ ጊዜያት ለቦርዱ ጥያቄ ሲያቀርብ መቆየቱ ስንገነዘብ መቆየታችን ይታወሳል። ምርጫ ቦርድ ትናንት ባወጣው መግለጫ ፓርቲው በተደጋጋሚ ያቀረበው ጥያቄ አስታውሶ በቀድሞው አዋጅ ቁጥር 1162 ህዝባር 2011 ሆነ በተሻሻለ አዋጅ ቁጥር 1332 ህዝባር 2016 መሰረት በአመጻ ተግባር ላይ ተሰማርቶ ህጋዊ ሰውነቱ ለተሰረዘ ፓርቲ የቀድሞ ህልውናውን መልሶ የሚሰጥ ድንጋጌ አለመኖሩን ጠቅሶ በድጋሜ የቀረበለትን የፓርቲው ህጋዊ ሰውነት ወደ ነበረበት እንዲመለስ የሚለውን ጥያቄ እንዳልተቀበለው ገልጿል። ሆኖም በተሻሻለው አዋጅ ኃይልን መሰረት ባደረገ የአመፃ ተግባር ላይ የተሳተፈ የፖለቲካ ቡድን ይህን ተግባሩ ማቆሙን፣ ህገ መንግስታዊ ዴሞክራሲያዊ ስርዓትን አክብሮ ለመንቀሳቀስ መስማማቱን በሚመለከት የመንግስት አካል ከተረጋገጠ በልዩ ሁኔታ እንደ ፖለቲካ ፓርቲ ሊመዘገብ እንደሚችል መደንገጉን ጠቅሷል። በዚህም መሰረት የፍትህ ሚኒስትር ለቦርዱ በጻፈው ደብዳቤ ህወሀት የአመጻ ተግባር አቁሞ በህገ መንግስታዊ ስርዓት ለመንቀሳቀስ መስማማቱን በመግለጽ በልዩ ሁኔታ እንደ ፖለቲካ ፓርቲ እንዲመዘገብ ለቦርዱ ማረጋገጫ መስጠቱን እንዲሁም ህወሀት ለምዝገባ የሚያስፈልጉ የፓርቲ ሰነዶችን ማቅረቡን መግለጫው ስቷል። በዚህም ህወሀት በልዩ ሁኔታ የህጋዊ ሰውነት ማረጋገጫ እንዲሰጠው መወሰኑን ቦርዱ በመግለጫው አስታውቋል። ይህንን ውሳኔ ተቃውመው ደብዳቤ ጻፉት አቶ ጌታቸው ረዳ ለምርጫ ቦርድ የቀረበው የህወሀት ማመልከቻ የፓርቲው ማዕከላዊ ኮሚቴ የማያውቀውና የተጭበረበረ ሰነድ መሆኑን ገልጸዋል። ጥያቄውንም የህወሀት ማዕከላዊ ኮሚቴ የማያውቀው ነው ሲሉ በደብዳቤያቸው ላይ አስፍረዋል። ለዚሁ ምዝገባ ብለን የፈረምነው ምንም አይነት ሰነድ ሳይኖር ግለሰቦች በቡድን ተደራጅተው ከድርጅት አሰራር ውጭ የፈጸሙት ያልተገባ ተግባር መሆኑን ማሳወቅ እንወዳለን ሲሉ ገልጸዋል። ቦርዱ የደረሰው ማመልከቻም ሆነ የፓርቲው ኃላፊዎች ስምና ፊርማ የያዘው የምዝገባ ጥያቄ ሰነድ ግለሰቦቹ እኛን ሳያስፈቅዱ የፈጸሙት መሆኑን እየገለጸን ብሔራዊ ምርጫ ቦርድ ለእነዚህ ግለሰቦች የሰጠው ምዝገባ በተጭበረበረ ማስረጃ በመሆኑ መልሶ እንዲመረምረው እንጠይቃለን ብለዋል። በሌላ በኩል የህወሀት ጽህፈት ቤት የምርጫ ቦርዱን ውሳኔ እንደማይቀበለው ባስታወቀበት ደብዳቤ ቦርዱ ያስተላለፈውን ውሳኔ ከፓርቲው ጥያቄ ጋር የማይገናኝ መሆኑን አስታውቋል። ህወሀት ጥያቄው ህጋዊ ሰውነቱ እንዲመለስለት እንጂ በአዲሱ የተሻሻለው አዋጅ እንዲመዘገብ እንደማይፈልግ ገልጸዋል። በፍትህ ሚኒስቴር ህወሀት እንዲመዘገብ የተጻፈው ደብዳቤ ፓርቲው ያልጠየቀውና ከህወሀት እውቅና ውጭ ነው ብለዋል። ህወሀት ያስገባው ማመልከቻም የፓርቲው መተዳደሪያ ደንብና የአመራሮች ስም ዝርዝር የገባው የተሰረዘው ህጋዊ ሰውነቱ እንዲመለስለት እንጂ በተሻሻለው ህግ እንዲመዘገብ አይደለም ብሏል። መግለጫው የምርጫ ቦርድ ውሳኔው እንደማይቀበለው ህወሀት ገልጾ፣ ዝርዝር ይዘቶች በህወሀት ላይ የሚጭን ነው ብሎ በቀጣይ በፓርቲው ህገ ደንብ መሰረት ተያያዥ ጉዳዮች ይፈጽማል ብሏል። የፌዴራሉ መንግስት ማስተካከያ እርምጃ እንዲወስድ ህወሀት ጠይቋል። በጉዳዩ ከምርጫ ቦርድ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ምላሻችን እንዳገኘን ይዘን እንመልሳለን። ለአሜሪካ ድምፅ ሙልጌታ ጽበሃም መቀለም። ኢትዮጵያዊው አትሌት ታምራት ቶላ ዛሬ በተካሄደው የፓሪስ ኦሎምፒክ የወንዶች ማራቶን ሩጫ ውድድር ክብረ ወሰን በመስፈር ለአገሩ የወርቅ ሜዳሊያ አስገኝተዋል። የ32 ዓመቱ ታምራት ቶላ የ42 ኪሎ ሜትር ውድድር በ20626 በሆነ ሰዓት በማጠናቀቅ አዲስ የኦሎምፒክ ክብረ ወሰን አስመዝግቧል። ታምራት ያሻሻለው በ2008 የቤጂንግ ኦሎምፒክ በኬንያዊው ሳሚ ዋንጅሩ በ20632 የተያያዘውን የኦሎምፒክ ክብረ ወሰን ነው። ጉዳት በደረሰበት ሲሳይ ለማ ምትክ የኦሎምፒክ ቡድኑን ዘግቶ የተቀላቀለው ታምራት ቶላ በኦሎምፒክ ለሀገሩ የመጀመሪያ የሆነውን ወርቅ በማስገኘት የሀገሩን ሰንደቅ ዓላማ ከፍ ብሎ እንዲውለበለብ አድርጓል። የቤልጅየሙ በሽር አብዲ በሁለተኝነት በማጠናቀቅ የብር ሜዳሊያ አግኝቷል። ኬንያዊው ቤንሰን ኬፕሮት በሶስተኝነት በመግባት የናስ ሜዳሊያ አሸናፊ ሆነዋል። በውድድሩ ተካፋይ ከነበሩ ኢትዮጵያውያን አትሌቶች ደረሰ ገለታ አምስተኛ ሲሆን ቀነኒሳ በቀለ ዘጠነኛ ሆኖ ጨርሰዋል። እስራኤል ጋዛ ውስጥ ተፈናቃይ ፍልስጤማውያን በሚገኙበት ትምህርት ቤት ላይ በአካሄደችው ጥቃት ዘጠና ሰዎች መገደላቸውን የጋዛ ሲቪሎች ተሟጋች ዛሬ ቅዳሜ አስታወቀ። ጥቃቱ የተፈጸመው በጋዛ ዳራጅ እየተባለ በሚታወቀው አካባቢ ሲሆን የእስራኤል ጦር እርምጃው በአልታቤን ትምህርት ቤት ውስጥ የሚገኘውን የሐማስ ማዘዣ ማዕከል ኢላማ ያደረገ ነው ብለዋል። የጋዛ መንግሥት የሚዲያ ጽህፈት ቤት ትምህርት ቤት ውስጥ ወደ 250 የሚጠጉ ሰዎች መጠለላቸውን ገልጾ ግማሾቹ ሴቶችና ሕጻናት ናቸው ብለዋል። ጋዛ ውስጥ በተከታታይ ትምህርት ቤቶች ላይ የሚደርሰው ጥቃት ጨምረዋል። እንደ ኤሮፓ አቆጣጠር ከሐምሌ 6 ጀምሮ ቢያንስ 14 ትምህርት ቤቶች ተመተው ከ280 ላይ ሰዎች መሞታቸውን የጋዛ ባለስልጣናት ዘገባዎች ያመለክታሉ ሲል ኤኤፍፒ ዘግቧል። ኤኤፍፒ ቴሌቪዥን ከስፍራው በቀጥታ ሲያሳያቸው የነበሩ ምስሎች በጥቃቱ ከውስጥና ከውጭ የወደመውን የትልቁን ግቢ ህንፃዎች ፍርስራሽ አሳይተዋል። በከፊል ወደመ የሚመስለውን የመስጅድ ህንፃን ጨምሮ ደም የፈሰሰባቸውን ወለሎችና ከፍርስራሾቹ የሚወጣውን ጭስ አሳይተዋል። የእስራኤል ጦር ስፍራው በአልታቢም ትምህርት ቤት ውስጥ የተሰገሰገው የሐማስ ማዘዣና መቆጣጠሪያ መምሪያ ነው ብለዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሩሲያውን የፖለቲካ ተቃዋሚ ቦሪስ ኒምስቶቭን በመግደል የተፈረደበት ስካንካንኮቭ በዩክሬን ጦርነት ሰራዊቱን ለመቀላቀል ኮንትራት ከፈረመ በኋላ ከእስር መለቀቁን የአገሪቱ መንግስት ዜና አገልግሎቶች ዛሬ ቅዳሜ ዘገቡ። ኒምስቶቭ ፕሬዚደንት ቭላዲሚር ፑቲን ዋነኛ ተቃዋሚና በቀድሞው ፕሬዝደንት ቦሪስ የልሲን አስተዳደር ምክትል ጠቅላይ ሚኒስትር ነበሩ። እንደ ኤሮፓ አቆጣጠር በ2015 በሩሲያ ዋና ከተማ ሞስኮ ውስጥ ክሬምሊን አጠገብ በሚገኘው ድልድይ አቅራቢያ በእግራቸው ሲንቀሳቀሱ በተተኮሰባቸው ጥይት ኔምስቶቭ እንደተገደሉም ተገልጿል። የሩሲያው ፍርድ ቤት ከግድያው ጋር በተያያዘ ተጠያቂ ናቸው ያላቸውን አምስት ሰዎች እንደ ኤሮፓ አቆጣጠር በ2017 ከ11 እስከ 20 ዓመት የሚደርስ እስር ፈርዶባቸው እንደነበር ተዘግበዋል። ከነዚህ መካከል ታምራን እስከርካንኮቭ ተባባሪ ሆኖ በመገኘቱ 14 ዓመት ተፈርዶበት ነበር። አሁን ከሩሲያ መከላከያ ሚኒስቴር ጋር ወደ ዩክሬን ዘምቶ ለመዋጋት በመስማማቱ ይቅርታ ተደርጎለታል ሲል የሩሲያ ዜና አገልግሎት ታስን ጠቅሶ ሮይተርስ ዘግበዋል። ሌሎች እስረኞች ኮንትራቱን ለመፈረም ፈቃደኛ ባለመሆናቸው ከእስር አለመፈታታቸው ተዘግበዋል። በአስር ሺዎች የሚቆጠሩ የሩሲያ እስረኞች ከሰራዊቱ ጋር ለመቀላቀል ፈቃደኛ በመሆን መስራታቸው ሲነገር የሩሲያ መከላከያ እስኪረከበው ድረስ ዋግነር የተሰኘው ቅጥረኛው የሩሲያ ተዋጊ ቡድን ዋነኛው መልማይ እንደነበር ተመልክተዋል። በመጨረሻም በብራዚል ሳኦ ፓውሎ በደረሰ የአውሮፕላን አደጋ 58 ተሳፋሪዎችና አራት የበረራ አባላትን ጨምሮ 62 ሰዎች ሕይወታቸውን አጥተዋል። የብራዚል ባለስልጣናት ትናንት አርብ በድንገት መኖሪያ ቤት ላይ ወድቆ የተከሰከሰውን አውሮፕላን አደጋ ምንነት ለማጣራት እየሰሩ መሆኑን ዛሬ ቅዳሜ አስታውቀዋል። አውሮፕላኑ ከመከስከሱ በፊት የነበረውን ሁኔታና የገጠመውን እክል ያመላክታል የተባለው ጥቁር ሳጥን የተገኘ ሲሆን ይህም መርማሪዎች የአደጋውን መንስኤ እንዲያውቁ ያስችላል ተብሏል። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ጤናስጥልን በ19፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮስታት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላልፍላችሁ የዛሬ ነሐሴ 4 2016 ዓ ም ዝግጅታችንን ነው እየተከታተላችሁ የምትገኙት። ዘወትር ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላልፍላችሁን ዝግጅቶች በራዲዮ፣ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ቪኤንስ ኮም ላይ እንዲሁም በፌስቡክ አትቪ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ እለቱ የመጀመሪያ ዝግጅት እናልፋለን። ኢትዮጵያ ውስጥ በተለያዩ ስፍራዎች ያሉ ግጭቶች የሚሊዮኖችን ህይወት ከማናጋታቸው በተጨማሪ በቀጣዩ ትውልድ የትምህርት ገበታ ላይም ከፍተኛ ጉዳት አድርሰዋል። የችግሩ ግዝፈት እንዲሁም የመፍትሄ ሀሳቦችን የሚጠቁም ዘለግ ያለው ውይይት በቀዳሚነት ይደመጣል። ውይይቱ ወደ መራው ሀብታሙ ስዩም ላሸጋግራቸው። ኢትዮጵያ ውስጥ በተለያዩ ስፍራዎች ያሉ ግጭቶች የሚሊዮኖቹን ህይወት ከማናጋታቸው በተጨማሪ በቀጣዩ ትውልድ የትምህርት ገበታ ላይም ከፍተኛ ጉዳት አድርሰዋል። ትምህርት ቤቶች እንዲዘጉ ተማሪዎች እንዲሰደዱ በለጋ አእምሯቸው ላይ ደግሞ አሰቃቂ ጠባሳዎች እንዲታተሙ እያደረጉም ይገኛሉ። ለማሳያነት በሺዎች የሚቆጠሩ ተማሪዎች ከትምህርት ከተነጣጠሉባቸው ሁለት ክልሎች ያገኘናቸውን የተማሪዎችን ምስክርነት ሰምተን እንመለስ። የጦርነቱ ጊዜ በሁለት ሺህ አስራ አምስት ነው ትምህርት ያቋረጥ ነው። ከዛ ሁለተኛ ክፍል ነበርኩ ሁለት ሺህ አስራ አምስት ከክለብ አንደኛ ወጣ ነበር እና ከዛ እንወዳደር ነበር። ከዛ በኋላ በጣም ተናደድኩኝ፣ ምክንያቱም ቤት ቁጭ ልንል ስለሆነ፣ ከዛ ከጓደኞች ልንለያይ ስለሆነ፣ ከዛ ስለምናፍቅ እና ተናደድኩኝ። ተኩስ ስንሰማ መሰራ ነበር። ንስለሊ ቤት ነው ምንውለው። እዛ በጣም ያስፈራል ነበር። ይመጡ ነበር

አንደኛ ነገር ከትምህርት ገበታ ስትወጣ ወደ ትምህርት ትምህርት የምትገባ አይመስለኝም። ከዚ የስነ አእምሮ ጉዳትም ይደፋል። ግን ያማይሉ ማለት ቋሪት ከተማ ወራይ ምዕራብ ጎጃም ዘጠነኛ ክፍል ነበር። ያው ትምህርት በመቋረጡ ያው ሁሉም አሁን ሲጀመር ያው ከወለጋ መፈናቀል ከጀመረ ጀምሮ ያው ተማሪው ያው ትምህርት ቤት ሂድ እንጂ ለትምህርት ያለውን ትም ሁሉም የቀነሰ ነው፣ በቃ የወረደ ነው ስሜቱ። አሁን ደግሞ እንዲህ ሲሆን ደግሞ ያው ሁላችንም ወደ ትግል ገጠናል። አሁን ተማሪ የሚባል አሁን ትግል ላይ ነው እንጂ በትምህርት ላይ የሚማር ምዕራብ ጎጃም ላይ አንድ የለም። ከትምህርት አረም በቃ የለም፣ በቃ የለም። አሁን እንኳን የለም፣ መዋዕለ ህጻናት፣ አሁን ህጻናት፣ አሁን ትምህርት አይነሱ ይማሩ እንግዲህ ይቻሉ። በዚህ ሰዓት በጣም በቃ ስሜታዊ ነኝ፣ ከኒህራት ሲጀምር እኔ በቃ እኔ እንጃ በጣም ትልቅ ይሰማኛል፣ በጣም ይሰማኛል። ተማሪዎች አሁን በዚህ ሰዓት በቃ በየ ቦታውን በሚተኮስ ከባድ መሳሪያ ም ሞቷል። ከዛም አልፎ ደግሞ አሁን በቃ አብዛኛው ተማሪ አሁን በገጠር በቃ በገጠር ነው ቀምጦ ቤተሰብ ጋር። ከዛም አልፎ ደግሞ በጣም የምስኪል ልጆች ደግሞ በበረሃ ሴቶች አሁን በረሃ ላይ ነው ዛሬ ግጭቶችና መፈናቀሎች በኢትዮጵያውያን ተማሪዎች ብሎም የትምህርት ዘርፍ ላይ የተውት ስላለው ጉዳት እናነሳሳለን። በአስቸጋሪ ሁኔታ ውስጥ የሚገኙ ተማሪዎችን ለማገዝ ጥረት የሚያደርጉ ተቋማትን ሀሳብም እናዳምጣለን። ለውይይታችን የጋበዝናቸውን የመጀመሪያው እንግዳ ላስታውቃቸው። ዶክተር አለባቸው ከሚሶ ይባላሉ። በአሁኑ ጊዜ በአዲስ አበባ ዩኒቨርሲቲ የተነጻጻሪ ትምህርትና ፖሊሲ ጥናት ማዕከል ተባባሪ ፕሮፌሰር ሲሆኑ ሀገራዊ የትምህርት ፖሊሲዎችን የስደተኛና የተፈናቀሉ ህጻናትን በሚያካትቱበት ሁኔታዎች ላይ ያተኮሩ ጥናትና ምርምር አድርገዋል። ጥናቶቻቸውም በዓለም አቀፍ ህትመቶች ላይ ወጥተዋል። የሃርቫርድ ዩኒቨርሲቲ የድህረ ዶክትሬት ጥናት ባልደረባም ናቸው። ዶክተር አለባቸው የውይይቱ አካል ለመሆን ስለፈቀዱ አስቀድሜ በእጅጉ አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁ። ኢትዮጵያ ውስጥ ግጭትና መፈናቀል በትምህርትና በተማሪዎች ላይ እያሳደረ ያለው ጫና አያሌ መሆኑ ይነገራል። በወፍ በረር ሰው ሲቃኙት እንዴት መግለጽ ይቻላል? በድጋሚ ምናልባትም ቅድም ያዳመጥናቸው የህጻናት ድምፅ የልጆች ታሪክ የብዙ ሚሊዮን ህጻናትና ወጣቶችን ታሪክ ይወክላል። እንግዲህ ኢትዮጵያ ውስጥ በርካታ ምክንያቶች ተደማምረው እጅግ በጣም ብዙ ሚሊዮን በብዙ ሚሊዮኖች የሚቆጠሩ ህጻናትንና ወጣቶችን ከትምህርት ውጪ አድርገዋሉ። ለምሳሌ በቁጥሮቹ እንኳን ለማየት ዩኒሴፍ በጣም በቅርቡ በጁላይ መጀመሪያ አካባቢ ባወጣው ሪፖርት ወደ ስምንት ነጥብ ሶስት ሚሊዮን ህጻናትና ልጆች በኢትዮጵያ ውስጥ በአሁኑ ወቅት በሁለት ሺህ ሀያ አራት ከትምህርት ገበታ ውጪ ናቸው። ይሄ እጅግ በጣም ትልቅ ቁጥር ነው። ከአንዳንድ አገሮች የህዝብ ብዛት የሚበልጥ ቁጥር ነው። በዚሁ ወቅት ወደ ዘጠኝ ሺህ አንድ መቶ የሚጠጉ ትምህርት ቤቶች ሙሉ በሙሉ ወይም በከፊል በግጭቶች ምክንያት የተጎዱ ናቸው። አሁንም በተለያዩ ምክንያቶች ወደ አምስት ሺ አራት መቶ ሰላሳ ትምህርት ቤቶች ዝግ ናቸው፣ ኢትዮጵያ ውስጥ አሁን በጠቀስኩት ወቅት እንግዲህ። እነዚህ እጅግ እጅግ በጣም ትልልቅ ቁጥሮች ናቸው። እነዚህ የተከሰቱት በዋናነት በግጭት ቢሆንም ሌሎችም በርካታ ተፈጥሯዊም ሰው ሰራሽ ምክንያቶች ለዚህ አስተዋጽኦ አበርክተው አሉ። ግጭትን አንድ ሰው ሰራሽ ምክንያት ብንወስድ እንደ ጎርፍ፣ ድርቅ የመሳሰሉ ተፈጥሯዊ ምክንያቶች፣ ወረርሽኞች እንደ ማላሪያ ማለት እንደ ወባ፣ እንደ ኮሌራ የመሳሰሉ አንዳንድ ቦታዎች ላይ እንደውም አውሎ ንፋስ እነዚህን የመሳሰሉ ተፈጥሯዊ ክስተቶችም ለዚህ ትልቅ ቁጥር ለሆነው ወጣቶችና ህጻናት ከትምህርት ገበታ ውጭ ለመሆን ምክንያት ሆነው አሉ። ዶክተር አለባቸው፣ የነዚህ ህጻናት የነዚህ ታዳጊዎች እንዲሁም የወጣቶች ከትምህርት መቆራረጥ ሌሎችን የሌሎች ችግሮችም መነሻ መሆኑ አንዳንድ ይወሳል። በአንዳንድ ሀገራት ከትምህርታቸው የተቆራረጡ ተማሪዎች ለሀገር ደህንነት የበለጠ ስጋት ወደሚሆኑ ተግባራት ፊታቸውን ሲያዞሩ ይታያል። እንደ ትጥቅ፣ እንደ ጽንፈኝነት እንዲሁም ደግሞ እንደ ተደራጀ ወንጀለኝነት ውስጥ ባሉ ሁኔታዎች ውስጥ ሲገቡም ይታያል። ኢትዮጵያ ከእነዚህ ተማሪዎች በትምህርት ላይ ካለመገኘታቸው ጋር ተሳስረው የሚያሰጓት አደጋዎች ምንድን ናቸው? እነዚህ ከትምህርት ገበታ ውጭ የሆኑ ህጻናት ቅድም እንዳነሳሁኝ የተወሰኑት በተለይም በሰሜኑ ጦርነት ጊዜ በነበረው እጅግ አውዳሚ በሆነ መልክ በተካሄደው ጦርነት እንቅድም የጠቀስናቸው ቁጥር የሆኑ ትምህርት ቤቶች በመውደማቸው መምህራንና ተማሪዎች በመፈናቀላቸው የተከሰቱ ናቸው። አንዳንድ አካባቢዎች ላይ ማህበረሰብ አልተፈናቀለም፣ ነገር ግን በአካባቢ ባሉ ግጭቶች ታጣቂ ቡድኖች ትምህርት ቤቶች እንዳይሰሩ፣ መምህራን እንዳይሰሩ በትጥቅ ትግሉ ወይም በሌላ መልኩ እነዚህን ወጣቶች ህጻናትን፣ ለመጠቀም በሚመስል መልኩ ገደብ ተጥሎ እናገኛለን። በተለያየ መልክ የሚገለጽ ነው። ይሄ የተማሪዎች ከትምህርት ገበታ ውጭ መሆን፣ እንዳነሳኸው እነዚህ ህጻናት ለብዙ ነገሮች የተጋለጡ ናቸው። በተለይም ኢትዮጵያ ውስጥ ባለው የግጭት ባህሪ እነዚህ ህጻናት እንደተነሳው በታጣቂ ኃይሎች ለጦርነት የመመልመል እድላቸው እጅግ ሰፊ ነው። አንዳንድ አካባቢዎች የሚደረጉ እንቅስቃሴዎችም ያንን የሚመስሉ ናቸው። እነዚህ ህጻናት የልጅነት እድሜያቸውን ትምህርት ቤት መቆየት ሲገባቸው በእንደዚህ አይነት ሁኔታ ሲያሳልፉ፣ መሞት፣ የአካል ጉድለት እና በርካታ የሆኑ የስነ ልቦናም ጫናዎች ውስጥ ይወድቃሉ። ከዚህ በተጨማሪ ከእንደዚህ ሁኔታ ውስጥ የተረፉ ህጻናት ለሌሎችም ነገሮች የተጋለጡ ናቸው። ለምሳሌ ለህገ ወጥ ስደት በሰፊው የተጋለጡ ናቸው። እነዚህ ህጻናት የሰው አዘዋዋሪዎች ለዚህ ወንጀላቸው ታርጌት ከሚያደርጉት ትኩረት ከሚያደርጉባቸው የማህበረሰብ ክፍሎች አንዱ እንደዚህ ከትምህርት ውጭ በርካታ ለሆኑ አንቲ ሶሻል ቢሄቨርስ ለምንላቸው ሰዎችን ማገት፣ መዝረፍ ሱሰኝነት፣ በነሱ በእነሱ በህፃናቱ በኩል ደግሞ ለጉልበት ብዝበዛ፣ ለጾታዊ ጥቃት በቤተሰብም ደረጃ ከዛም በላይ ለእንደዚህ አይነት ነገሮች ይጋለጣሉ። ከዚህ በተጨማሪ ከትምህርታቸው አንጻር ደግሞ እድሜያቸው እየጨመረ ሲሄድ የከሰረ እድሜ ነው የሚሆነው። ከትምህርት አንጻር ያ የሚያልፈው ጊዜ ቀድሞ የተማሯቸውን ነገሮች ይረሳሉ፣ ይጠፋል። ያ ለርኒንግ ሎስ የምንለው በሰፊው ይከሰታል። ስለዚህ በርካታ መዘዞች ነው ያሉት። ተማሪዎችን ከትምህርት ውጭ ህጻናትንና ወጣቶችን ማቆየት። መልካም፣ ይህንን ሁኔታ ቀይሮ ከትምህርታቸው የተራራቁ ህጻናትና ታዳጊዎች ወደ ትምህርት ቤት የሚመለሱበትን ሁኔታ በመፍጠር ረገድ ምን ሊደረግ ይገባል? የመፍትሄ ሀሳቦች የመፍትሄ እርምጃዎች ተብለው የሚቀርቡት ጉዳዮችስ ምንድናቸው ምንድን ናቸው የሚለውን ጠቅላላ አድርገው ያጋሩን። መልካም። በጣም በርካታ ነገሮች መደረግ አለባቸው፣ ግን በጣም ዋና ዋና ምላቸውን ነገሮች ትኩረት አደርጋለሁ። የመጀመሪያው መፍትሄ መምጣት ያለበት በተለይም ዘላቂ መፍትሄ መምጣት ያለበት ከራሱ ከትምህርት ስርዓቱ ነው ብዬ ነው የማስበው። የሀገሪቱን የግጭት አዙሪት እና ሌሎችም አሁን አነሳናቸውን ተፈጥሯዊም የሆኑ ችግሮችን ቀርፎ የተረጋጋ ማህበረሰብ ፈጥሮ ለመሄድ የትምህርት ስርዓቱ ራሱ መፍትሄ ማምጣት መቻል አለበት። የትምህርት ስርዓታችን ዘላቂ ሰላምን በሚያረጋግጥ መልኩ በህዝቦች መካከል መዋደድን፣ መከባበርን በሚያመጣ መልኩ ሀሳቦች የሀሳብ ልዩነትን፣ የሰዎች ልዩነትን፣ አንድ እኩልነትን፣ እነዚህን የሚቀበሉ እነዚህን የሚያከብሩ ዜጎች በሚፈጥር መልኩ የትምህርት ስርዓቱ በአግባቡ እንደገና መታየት አለበት፣ እንደገና መቃኘት አለበት ብዬ አስባለሁ። ስለዚህ የትምህርት ስርዓቱ ራሱ ዘላቂውን መፍትሄ ማመንጨ አለበት የሚል ሀሳብ አለ። ከተፈጥሯዊም አደጋዎች አንጻር የትምህርት ስርዓታችን ማህበረሰቡ፣ ትውልዱ፣ ዜጎች አካባቢያቸውን የሚጠብቁ ለዚህ ለአየር ብክለት፣ ለአካባቢ ብክለት ያልተጋለጠ ሰስቴነብል የሆነ ህይወትን የሚመሩ ዜጎችን ተቋማትን እንዲፈጥሩ በዛ መልኩ መቃኘት ይጠበቅበታል። ከዛ በተጨማሪ ምርታማነትን ምርታማ የሆኑ ስራ ፈጣሪ የሆኑ ዜጎችን ቢያፈራ የትምህርት ስርዓቱ በዛ መልኩ እንደገና ብታይ፣ ዋናው መፍትሄ ራሱ ትምህርት ስርዓቱ ውስጥ እንዳለ ማየት እንችላለን። ከዛ በተጨማሪ ግን ኦልሬዲ አሁን በዚህ አሁን ባለው ሰዓት የትምህርት ስርዓቱ እነዚህ ከትምህርት ውጭ ያሉ ተማሪዎችን በተለያየ መልኩ በተለያዩ አማራጮች ለመድረስ መስራት ይጠበቅበታል። የወደሙ ትምህርት ቤቶች እንደገና መገንባት መቻል አለባቸው። የፈረሱ ትምህርት ቤቶች እንደገና መሰራት መቻል አለባቸው። ከዚህ አንፃር የመንግስት ኢንቨስትመንት በትምህርት ላይ መጨመር አለበት። አሁን ከሚደረገው በላይ ተጨማሪ ኢንቨስትመንት ይፈልጋል። የልማት አጋሮችም ኢንቨስትመንት እንደዛው መጨመር መቻል አለበት። አሁን ያለው እጅግ በጣም ጥቂት ነው። የማህበረሰብ ተሳትፎም በዛው ልክ መጨመር ይጠበቅበታል። እና በሶስተኛ ሀሳብ ብዬ ማነሰው የኢትዮጵያ ትምህርት በዚህ ሰዓት በተለያየ ምክንያት የአስቸኳይ ጊዜ ትምህርት እየሆነ መጥቷል። ይሄ ኤጁኬሽን ኢመርጀንሲ የምንለው አይነት ሆኗል። ነገር ግን ይሄ በትምህርት ሚኒስተር ተገቢው ትኩረት ተሰጥቶ ተቋማሚ ተደርጎ መደበኛ በጀት ተበጅቶለት የሚሰራ ስራ ሆኖ አላየውም። በእኔ ጥናቶች እና ይሄ ነገር በአግባቡ አሁን ያለንበት ነባራዊ ሁኔታ ስለሆነ ኢቭን ግጭቶች እንኳን ቢፈቱ ለሚቀጥሉት የተወሰኑ ዓመታት እነዚህ ከትምህርት ውጭ ያሉ ተማሪዎች በመደበኛው የትምህርት አያያዝ ልናስኬድ ስለማንችል የአስቸኳይ ጊዜ የትምህርት ጉዳይ ተገቢው ትኩረት ሰጥቶት በበጀት ተደግፎ በቂ ባለሙያ ተመድቦ ሊሰራ ይገባል። የሰዓት ሁኔታ ሆኖ ብላቋርጠዎት ነው። በእጅጉ አመሰግናለው። እንግዲህ እርስዎ በአዲስ አበባ ዩኒቨርሲቲ የተነጻጻሪ ትምህርትና ፖሊሲ ጥናት ማዕከል ተባባሪ ፕሮፌሰር ኖት ሀገራዊ ትምህርት ፖሊሲዎችን ስደተኛ ስደተኛና የተፈናቀሉ ሕጻናትን አካታች በሚሆኑበት መንገድ ላይ የጥናትና የምርምር ስራዎችን አቅርበዋል። በተያያዥ ጉዳዮች ላይ ላጋሩን ሀሳብ ሁሉ በጣም አመስጋኞች ነን። የሌላ ጊዜ መገናኘታችን አይቀርም። መልካም ምሽት ይሁኑ ይሁን ለውትላሁ ነው። አድማጮቻችን ዛሬ ግጭቶችና መፈናቀሎች በኢትዮጵያ የትምህርት ዘርፍ ላይ እየደቀኑት ስላለው አደጋና ስለ ሕጻናቱ መጻኢ ተስፋ የሚናገር ውይይት ነው እያቀረብንላቸው የምንገኘው። ግጭት ከሰነበተባቸው ስፍራዎች ከሚገኙ ተማሪዎች ያገኘናቸውን ሀሳቦች መካከል ሁለቱን ሰምተን እንመለሳለን። የተፈናቀልኩት ከሁመራ ነው። አሁን ሙነረው ግን ሽሬ ነው። ትምህርት በመቋረጡ እንኳን በጣም አዝናደው የዛን ሰዓት በጣም ከፍቶኝ ነበር። ከትምህርት ቤት ውጪ በጣም ያስጠላል ነበር። በቃ ከቤት አትወጣም ተጽዕኖ ስላለው በቃ ከቤት አትወጣም። ትምህርት ስለሌለኝ ሁሉም ነገር ተዘጋግቶ ስለነበር በጣም ያስጠላል ነበር። ከትምህርት ቤት ውጪ ትምህርት እናፍቅ ነበር። ያኔ የነበረ ትምህርት በጣም ይናፍቀኛል። የድሮ ትምህርት የነበረው ይናፍቀኛል። በጣም በውጋዩ ምክንያት ትምህርት በጣም ከብዶናል ማለት ነው። ጦርነቱም ጣፋ ፈጥሯል። እኔ ስሜ አብዲሳ ይባላል። የአስሮኪና ክፍል ተማሪ ነበርኩ ባለፈው አመት ሁለት ሺህ አስራ ስድስት ዘንድሮ ተፈታኝ ነበርኩኝ። በአጋጣሚ ባለፈው አመት ሁለት ሺህ አስራ አምስት ላይ በተደረገው የአዲሱ የመንግስት መዋቅር ዞናችንን በሁለት ተከፍሎ ወደ ምስራቅ ቦረና ዞን እና ጉጂ ዞን ተብሎ በሚለያይበት ወቅት የኛ ወረዳ ጎሮዶላ ወረዳ ማለት ነው ወደ ምስራቅ ቦረና ዞር ሲጠቃለል ተጨማሪም ሰራተኛ ስራ አንሰራም ብዙ ነገር ብሎ እኛም በዚህ ምክንያት የሚያስተምረን ጠፍቶ ድምፅ የሚሰጠን ጠፍቶ ሳንማር እስካሁን ከፍተን እስካሁን ድረስ ባለፈው አመት ወደ ሰማንያ አንድ ትምህርት ቤትና ሀምሳ ሁለት ሺህ ተማሪዎች የሚሆኑ ያለ ትምህርት ከትምህርት ገበታችን ተፈናቅለን እስካሁን ድረስ ትምህርት ላይ አይደለንም። ተማሪዎቻችን አሁን አብዛኛው ተማሪ ሴቶቻችን እንዳለ እያገቡ ነው። ከገጠር አካባቢ ያሉት ያለ እድሜያቸው እያገቡ ነው። ተስፋ ቆርተው የሚማሩበት እንትን የለም። እኛም ይኸው እዚህ ቁጭ ብለን አንዴ ወታደር ቤት ትሄዳለ፣ አንዴ ምን ትሆናለ፣ አንዴ ደግሞ ወይ ሸኔ ትባላለ። ያለ ትምህርት ስትቀመጥ ብዙ የሚሰጠ ስሞች አሉ። ተማሪ ወጣት ስትሆን የሆነ ነገር በተከሰተ ቁጥር የመንግስት ተቃዋሚ ሀይል ወደ መባል ሁላ ትፈረጃለ። እንግዲህ አሁን ትልቅ ችግር ላይ አለ ነው ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ ግጭቶችና መፈናቀል በኢትዮጵያ የትምህርት ዘርፍ ላይ ስለ ደቀኑት አደጋ ነው እየተነጋገርን የምንገኘው። መስመራችን ላይ አቶ አብዱሰላም ሸፈው አሉ። የምህንድስና ትምህርት ምሩቁ አቶ አብዱሰላም ከሶስት ዓመት በፊት ያቋቋሙት አግማስ ኢትዮጵያ የተሰኘ ተቋም ለብዙ ተፈናቃዮች ቀድሞ ደራሽ ሆኗል። አቶ አብዱሰላም ወደ ውይይታችን ስለመጡ በእጅጉ አመሰግናለሁ። በመጀመሪያ የእርስዎ ተቋም ህጻናትን እናቶችን አረጋውያንን ጨምሮ ከተለያዩ አካባቢዎች ተፈናቅለው ወሎ አካባቢ የደረሱ ኢትዮጵያውያንን እያገዘ ይገኛል። እንደው ከትምህርታቸው ለተቆራረጡት አሁንም ለመማር ጥማት ያላቸውን ህጻናት በምን መልኩ ነው እያገዘ የሚገኝ የሚለውን እስኪ ጠቅልል አድርገው ይግለጹልን። እሺ፣ አመሰግናለሁ። እኛ ተቋም ወሎ አካባቢ የደረሱትን ብቻ ሳይሆን ሰሜሻ ደብረ ብርሃን ውሃዊ ዞንቻ እንግዲህ እንደዚሁም ሰሜን ወሎና ደቡብ ወሎ አካባቢ የሚገኙ በግጭት ተፈናቅለው የመጡ ወገኖችን ነው የሚደግፈው። ልጆች ጋር በተያያዘ እንግዲህ የምንደግፍበት ራሱ የቻለ ፕሮጀክት አለን። በተለይ በግጭት ወላጆቻቸውን ያጡ ህጻናቶችን ኦርፋን ሰፖርት ፕሮጀክት በሚል የምንደግፋቸው ልጆች አሉ። ከዚያ በተጨማሪ ግን ሁሉንም በሚባል ደረጃ ካምፕ ላይ የሚገኙትን በምንችለው አቅም ተቋማችን አቅም በፈቀደ መልኩ በተለይ ትምህርት ዓመቱ መጀመሪያ ላይ ለከተማ ቅርብ የሆኑ ትምህርት መማር የሚችሉ ልጆችን በተወሰነ መልኩ የትምህርት ማቴሪያል በየካምፖቹ በመለገፍ እሱን እየሰራ እንገኛለን። ግን ተፈናቃዩ ብዛት አንጻር ከልጆች ብዛት አንጻር ድጋፍ የሚያክሉት ለውጥ ያመጣል ብለንም አናስብም። ምክንያቱም ብዙ ነው ያለው ብዙ ልጆች አሉ። ከዛ በተጨማሪ ድጋፍ መደረጉ ብቻ አይደለም። በጣም ብዙ ጊዜ የሚያሳስበን የትምህርት ማቴሪያል ተሟላላቸው ናቸው። በዓመት አንዴ ሁለት ሊሆን ይችላል። እሱ ግን ሌላው ከባዱ ችግር ደግሞ በየካምፑ የምግብም ችግር ስላለ ልጆች ምናልባት ወደ ትምህርት ቤት ሄደው ከሁለት ከሶስተኛው ክፍለ ጊዜው ይገሄድ በኋላ ብዙ መማር አይችሉም። በረሃብ የሚወድቁ ልጆች አሉ። ከባድ ነው በየካምፑ ያለው ችግር። በዛ ላይ የሚያቋርጡ ልጆች አሉ። ይህን መቋቋም ሲያቅታቸው እና ካምፖ አካባቢ እንደዚህ የተፈናቀሉ ልጆች ጋር ያለው ይህ የትምህርታቸው ሁኔታ እጅግ በጣም አሳሳቢ በሚባል ደረጃ ላይ ነው ያለው። አቶ አብዱሰላም፣ እንደው በየቀኑ በስራችሁ ምክንያት ከመኖሪያ ቀያቸው የተፈናቀሉ ህጻናትን፣ የቀድሞ ተማሪዎችን የማግኘት ታሪካቸውን የማዳመጥ እድል አገኝተው ይሆናል ብዬ አስባለሁ። ልቦ ውስጥ የሚቀሩ የተለያዩ ታሪኮች ይኖሩ ይሆናል። እስቲ አንዱን ቢያጋሩን፣ ከእነዚህ ተማሪዎች ጋር ባደረጉት ቆይታ ውስጥ የተረዱትን። እሺ በጣም ብዙ ልጆችን ኦልሞስት እኛ ከአስራ ሰባት በላይ ካምፖች ላይ በየጊዜው እንሄዳለን። አዲስ አበባ ቢሮ ከምናሳልፍበት ጊዜ የሚበዛው ካምፕ የምናሳልፍበት እና የጊዜው ልጆች ጋር የመገናኘት ምድለዋለን ቃቸዋለን የሚገርመው ግን በዚህ በተቆራረጠ መልኩ ግን ነገ ደግሞ መማር እንችላለን በሚል ተስፋ በጣም ብዙ የሚባሉ ልጆች መሆን የሚፈልጉት በጣም ትልቅ ነገር ነው። ትልቅ ህልም ያላቸው ልጆች አሉ በጣም በየቦታው። አንዱን በተለየ ሁኔታ ማንሳት ትፈልጋለሁ። በዚህ በግጭት የተወሰኑ አባቱን ጨምሮ የተወሰኑ ቤተሰቦቹን ያጣ ህፃን ልጅ ነው። ከዚህ በፊት ቪኦኤ ላይም እንደዚሁ የሀርቦ አካባቢ የበዓል ፕሮግራም አዲስ አመት ፕሮግራም ስንሰራ አይ ቲንክ ዜና ተሰርቶለታል በሌላ ቨርሽንም ቢሆን እሱም ተመቶ እንደዚህ አንገቱን፣ እጁን ምናምን የተመታ ልጅ ነው እና እሱን ለማሳከም ወደ ሆስፒታል ይዘነው ሄደን ነበር። እሱን እያሳከምን ባለበት ሰዓት ዶክተሮቹ ሲጠይቁት የነበረው ልጁን እንደኛ ሐኪም መሆን ትፈልጋለሁ ያ ተምረት ዶክተር መሆን ትፈልጋለሁ ወይ ሲሉት አልፈልግም። አስራ ሁለት ዓመት ልጅ ነው። እና ይህ ልጅ የሀገር መሪ መሆን የሚፈልገው ብዙ ምክንያት ነው የገለጸው። ከአስራ ሁለት ዓመት ልጅ የማይጠበቁ በጣም ብዙ ነገሮች ነው ያለው። እና ልጁ መሪ መሆን የፈለገበትን ምክንያት ህክምናውን ጨርሶ ከወጣ በኋላ ያ ልጅ ወደ ካምፕ እንድመለስ ብዙ አልፈቀድም። እናቱ በህይወት ነበረች፣ እሷ ጋር ተነጋግረን እኔ ጋ እንዲኖር ነው ያደረግነው። በሱ እድሜ ልጅ አለኝ፣ እኔም እሱ ጋር ጓደኛ አድርጋቸው እንድማማችሁ ነው። አሁን እየተማረ ነው። እንግዲህ ምናልባት ከሆነ አመት በኋላ እሱ ልጅ ሀገር መሪ ሆኖ እናገኘዋለን ብዬ ተስፋ አደርጋለሁ። በዛ ወይ ስለሆነ አሁን እየቀጠለ ያለ እንደዚህ አይነት በጣም ብዙ ታሪኮች አሉ። ሁሉም ልጆች ህልም አላቸው፣ ግን እዛ ህልማቸው ጋር ለመድረስ የሚያስችል ደግሞ ምቹ ሁኔታ አሁን በየካምፕ የለም። በጣም ብዙ ድጋፍ ብዙ ነገር ያስፈልጋቸዋል። መልካም አቶ አብዱሰላም እንግዲህ እርስዎ ተቋም ከማቋቋም በዘለለ በግሎ የራስዎን ህይወት በአንድም ሆነ በሌላ በሚነካ መንገድ እነዚህን ለችግር የተጋለጡ ተማሪዎችን፣ ህጻናትን ለማገዝ እየሞከሩ ይገኛሉ። ከችግሩ ግዝፈት አንጻር የእናንተን ተቋም ሆነ ሌሎቹ ተቋም ርብርብ ሊቀርፍ የሚችለው ጉዳይ አናሳ እንደሆነ ይታወቃል። ምን ሊደረግ ይገባል ብለው ያስባሉ? ለእንደዚህ ላለው ችግር በመፍትሄነት የሚነሳው እንዲሁም ደግሞ አሁን ለችግር ለተጋለጡ ወጣቶች የሚሆኑ መልካም ተሞክሮዎችንም ተግባራት፣ ምን ሊሆን ይገባል የሚለውን ጠቅላላ አድርገው ይግለጹልኝ። ሁለት ነገሮች ያስፈልጋሉ ብለን እናስባለን። አንደኛው በመንግስት ደረጃ እንደ ሀገር ዘላቂ ሰላም ቢፈጠር እነዚህ ወገኖች ወደ ተወለዱበት ወደ ኖሩበት ቦታቸው ተመልሶ የተረፈ ህይወታቸውን ሊጀምሩ ልጆቻቸውን በስርዓት ማስተማር ይችላሉ ብለን እናስባለን። ምናልባት ጊዜ የሚፈጅ ጉዳይ ነው። ሁለተኛው እና ደግሞ መቅደም ያለበት ጉዳይ ልጆች፣ ብዙዎቹ ካምፖች እንደ አጋጣሚ ሆኖ ከተማ ለከተማ ቅርብ የሚሆኑ ካምፖች ናቸው። ልጆች የመንግስት ትምህርት ቤት ገብተው መማር የሚችሉባቸው ሁኔታዎች አሉ። ግን እንደዛ እንዳያረጉ ደግሞ ሁለት ነገሮች፣ አንደኛ የትምህርት ቁሳቁስ በበቂ ሁኔታ ለሁሉም ማዳረስ የተቻለ አይደለም። ሁለተኛ ደግሞ ትምህርት ቤትም ሄደው ቁርስ በልተው ስለማይሄዱ ትምህርታቸውን በስርዓት መከታተል አይችሉ። ስለዚህ ሀገር ውስጥም ከሀገር ውጭም ያለው ማህበረሰብ፣ ረጅ ድርጅቶች፣ ተቋማት፣ ግለሰቦች ብን ግለሰቦችም በተቋምም በኩል ይሁን በራሳቸው መልኩ እነዚህን ወገኖች ማገዝ ቢችሉ እነዚህን ልጆች ማገዝ ቢችሉ፣ ምናልባት ነገ ኢትዮጵያ ላይ የተሻለ ነገር መፍጠር የሚችሉ ልጆችን ማውጣት እንችላለን ብዬ አስባለሁ። ካልሆነ ግን ምናልባት የእነዚህ ልጆች ነጋቸው ትምህርታቸው ነው። መማር ካልቻሉ ነገ ሌላ የሀገር ሸክም የሚሆኑ ምናልባትም የሀገር ጠንቅ የሚሆኑ ልጆች ነው የምናፈራው። ሁሉ ጊዜ ችግር ብናወራ መፍትሄ ሊሆን አይችልም። ስለዚህ ለሁሉም ችግር የመፍትሄ ሀሳብ ያስፈልገዋል። ናቸው የትምህርት ወቅት ነው። ስለዚህ እነዚህ ልጆች ባሉበት ቦታ እንድማሩ ለማድረግ የሚያስፈልጋቸው የትምህርት ቁሳቁስ፣ ሲኒፎርም እንደዚህም ቢያንስ በቀን አንዴ የቁርስ እንኳን ፈልጠ ሊሄድ እንዲችሉ ሁሉም በሚችለው አቅም በቤተሰቡ የሚቀርበው እንደዚሁ የተለያዩ ድርጅቶች አሉ። የሚያልማድማስ ኢትዮጵያ ጨምሩ በድርጅቶችን በኩል ማገዝ እና መዳት እነዚህ ልጆች የነገ ተስፋቸው ብሩኩን እንዲቀጥል እንዲማሩ ማድረግ እንድንችል ለሁሉም አገር ወዳድ ሰው ለሆነ ሁሉም እናስተላልፈው ጥሪ ነው እና ይህ ነው መልእክቴ። በተረፈ ዜ እንግዲህ ሀሳብ ብዙ፣ ስለዚህ ቃለመጠይቅም ስለባ ጊዜ ከልብ አመሰግናለሁ። በጣም አመሰግናለሁ። አቶ አብዱ ሰላም ሸፋው የአግማስ ኢትዮጵያ መስራችና ዋና ስራ አስኪያጅ ነው ትርሶ ለነበረን ቆይታ በእጅጉ አመሰግናለሁ። በተያያዥ በሌሎች ሀሳቦች ዳግም መመለሳችን አይቀርም። መልካም ምሽት ይሁንልዎት። መልካም ምሽት፣ አመሰግናለሁ። አድማጮቻችን የዛሬ ጉዳያችን በግጭቶች ምክንያት ለአደጋ የተጋለጠ የኢትዮጵያ ትምህርት ሁኔታ የሚነካ ነው። በተነሳው ጉዳይ ላይ የኢትዮጵያ መንግስት ባለስልጣናትን ሀሳብ ለማካተት ያደረግነው ጥረት አልተሳካም። በቀጣይ መሰናዶችን ለማካተት እንጥራለን። የትምህርት ሚኒስትሩ ፕሮፌሰር ብርሃን መጋ ለሀገር ውስጥ ብዙሀን መገናኛ በሰጡት ቃለ መጠይቅ በተጋመሰው አመት አምስት ሚሊዮን ተማሪዎች ከትምህርት ገበታ ውጪ እንደሆኑ አስታውቀዋል። ከነዚህም ውስጥ ሶስት ሚሊዮኖቹ በግጭት በድርቅና በመፈናቀል ሳቢያ ከትምህርት መራቃቸውን ተናግረዋል። በጉዳዩ ላይ ለአሜሪካ ድምፅ አስተያየታቸውን የሰጡት የኢትዮጵያ መምህራን ማህበር ፕሬዚደንት ዶክተር ዮሐንስ በንቲም በልዩ ልዩ ክልሎች በርካታ ትምህርት ቤቶች መዘጋታቸውንና ተማሪዎች ከትምህርት መራቃቸውን ገልጸው የሚበዙት በአማራ ክልል እንደሚገኙ አመልክተው ነበረ። አማራ ክልል ነው ወደ 26 ሚሊዮን አካባቢ ተማሪዎች ከትምህርት ገበታ ውጭ መሆናቸውን ደርሶናል። በኦሮሚያ እስከ 72 አካባቢ በጎርፍ ምክንያት ለምሳሌ ሶማሌ ክልል ስድስት ሺህ አካባቢ ተማሪዎች ጋምቤላም የምትሄድ ወደ 19ሺህ አካባቢ እነዚህና አፋር አካባቢ ለምሳሌ ወደ 74ሺህ አካባቢ በዚህ ችግር ምክንያት ከትምህርት ቦታ ውጭ መሆናቸው መረጃዎች ያሳያሉ። ውድ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በቀጣይ ሳምንት በሌላ ርዕስ እንገናኛለን። ሀብታሙ ስዩም በዚህ ልሰናበታችሁ፣ መልካም ምሽት ይሁንላችሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። በዝግጅታችን ላይ የሚኖሯችሁን አስተያየቶች በዋትሳፕ በስልክ መስመራችን መደመር 1 202 251 3505 ላይ መልእክታችሁን በድምፅ ቀርጻችሁ ብታስቀምጡልን ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችን ነው። አብራችሁን ስላላችሁም እናመሰግናለን። አሁን ደግሞ ጊዜውን ለሙዚቃ ቃና አስረክባለሁ። እንግዶ ወልዴ ለምሽቱ የመራረጣቸውን ዜማዎች አዘጋጅቶ እየጠበቃችሁ ነው። ወደዚያው ልምራችሁ። ጤና ይስጥልኝ፣ እንደምን አመሻችሁ። ይህ ሳምንታዊ የሙዚቃ ቀና ነው። ሳስተናግዳችሁ የማመሸው እንግዳ ወልዴ ነኝ። አብራችን እንድትቆዩ ጋብዣለሁ። ዛሬ የምንከፍተው በዚህ አይዞህ በተሰኘው የአብዱኪያር ዜማ ነው። ጥሩ መልእክት የያዘ ዜማ ይመስለኛል። ይዞ ሲል የነበረው ተወዳጁ አብዱ ኪያር ነው። ቀና በመቀጠል I want you to want me. Cheap Trick በተሰኘ አሜሪካዊ ሮክ ባንድ በሰባዎቹ መጨረሻ ላይ የተቀነቀነ ነው የምጋብዛችሁ። ለባንዱ ልዩ ፍቅር በነበራት ጃፓን በመድረክ ላይ የተጫወቱትን ነው። I want you ማብራሪያ የሚያስፈልገው ዘፈን አይመስለኝም። I want you to want me በቺፕ ትሪክ ነበር። በመከታተል ላይ ያላችሁት ከአሜሪካ ድምፅ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ ምሽቱ አራት ሰዓት የማስተናግዳችሁ እንግዲህ ሌለኝ አብራችሁኝ አምሽዩ ቆየን ካየን የወጣቱ ድምፃዊ ሚኪያስ ንጉሴ ነው ታየ የቆየው ምን እንደሆነ ያጫውተናል። Yeah. <laughs> Kayan, Mikas Lusse, Kanai Catalan. I apologize, you're together. I know I fucked Let's up. Let's hope that you want to spend more time. What I call to say really is I. <sighs> Training season, the Dua Lipa. ከእንግሊዝና አልቤኒያ ወላጆች የተገኘችው ዱዋ ሊፓ በእንግሊዝ ሰባት የሙዚቃ ሽልማቶችን እንዲሁም በአሜሪካ ሶስት የግራሚ ሽልማቶችን ወስዳለች። የስልጠናው ጊዜ በማብቃቱ የበሰለ መግባባት የተሞላበትና እውነተኛ ፍቅር እንደምትፈልግ ታወራለች። ትሬኒንግ ሲዝን በዱዋ ሊፓ ነበር። ቀና ይቀጥላል። ኤሮስሚዝ የተሰኘ የሮክ ባንድ ነው። በአሜሪካ በባስተን በሰባዎቹ የተመሠረተ ነው። ድሪሞን ይሰኛል ዜማው። ህልማችን እውን እስኪሆን ማለም መቀጠል እንዳለብን ሕልማችንን ስንከተል መውደቅና መነሳት እንዳለና ሙሉ ሰው ለመሆን ስለሚደረግ ትግል ይተርካል። ሰማችሁኝ፣ ስላመሻችሁ አመሰግናለሁ። እንግዲህ ወሌ ነኝ። ለሳምንት ቀጥሮና ያዝ እስከዛው ሰላም። የተከበራችሁ አድማጮች፣ ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብሮን የቆየው ንጉሥ ታምሬ ነበር። ዋና አዘጋጇ ጽዮን ግርማ ናት። እንዲሁም ፕሮግራሞቹ በማስተናዳት አብረን ከሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት አስማማኝ ነው ነበርኩ። ነገ ለገበሬዎች መሰናዶች እንጠብቃችኋለን። መልካም ምሽት ይሆንላችሁ።